ከማዕድን ነዳጅና ተፈጥሮ ጋዝ ሚኒስቴር የተገኘው መረጃ እንደሚያሳየው ኢትዮጵያ በ2004 ዓ ም ከማዕድን ዘርፍ 644 ሚሊዮን ዶላር ገቢ አመንጭታ ነበር። ይህ ቁጥር ከሰባት ዓመታት በኋላ በ2011 ዓ ም ሲታይ በከፍተኛ መጠን አሽቆልቁሎ ለውጭ ገበያ ከቀረቡ ልዩ ልዩ ማዕድናት ማግኘት የተቻለው የውጭ ምንዛሬ 49 ሚሊዮን ዶላር ብቻ ሆኖ ተመዝግቧል። የሀገሪቱ የእድገት ግስጋሴ ከባድ ፈተና የሆነው የውጭ ምንዛሬ እጥረት ነው ያለው ሚኒስቴሩ ዘርፉ የራሱ የሆነ ፖሊሲ የሌለው መሆኑም ባለ ሀብቶችን ለመሳብ አደጋች እንዳደረገበት በመጥቀስ በአመቱ ለማዕድናት ፍለጋ ሥራ 3 ቢሊየን ብር ፈሰስ ማድረጉንና ችግሮችም እኒህ ናቸው ሲል በሚኒስቴሩ የቅድ ዝግጅት ዳይሬክተሩ ተወካይ አቶ ማቴዎስ አባተ በኩል ይፋ አድርጓል። በ2011 በጀት ዓመት ሊጠቀሱ ከሚችሉ ዋነኛ ችግሮች መካከል አንደኛው የጸጥታ ችግር ነው። ሁለተኛ ከባለቻ አካላት ጋር አካላት ማግኘት ያለባቸውን አገልግሎቶች ኩባንያዎች ሳያገኙ መቅረታቸው ነው። በሶስተኛ ደረጃ ደግሞ የህገወጥና ኮንትሮባንድ መስፋፋት ከጊዜ ወደ ጊዜ እየጨመሩ እየጨመረ በመሄዱ ነው። ሚኒስቴሩ በኦጋዴን 6.3 ትሪሊዮን ኪዩቢክ የተፈጥሮ ጋዝ ለማልማት የማስተላለፊያ ቧንቧ ዝርጋታ ስምምነት መፈራረሙንም አመልክቷል። ባለፈው ዓመት ሰኔ ላይ በጠቅላይ ሚኒስትር አብይ አህመድ በኩል በሶማሌ ክልል ኢላላ በተባለ ቦታ ተገኘ የተባለው የነዳጅ ሀብት ምን አይነት ነው፣ የት ደረሰ ያልናቸው የፔትሮሊየም ፍቃድ አስተዳደር ዳይሬክተሩ ዶክተር ቀጸላ ታደሰ የተገኘው ቀላል የነዳጅ አይነት መሆኑን በመጥቀስ ስራው በመጠናት ላይ መሆኑንም አመልክተዋል። ለምን ለምን አገልግሎት መዋል እንዳለበት የተለያዩ ጥናቶች በመጠናት ላይ ነው። አሁን የምርት ሙከራ ስራ እየተሰራ ነው። በቀላሉ የሚነድ ነዳጅ አይነት በመሆኑ የምርት ሙከራ ስራውም በዚህ ሁኔታ እየተጠና በጥናት ላይ ያለ ነው። በጣም እጅግ ከፍተኛና ልዩ የሆነ መጠን ያለው አይደለም። ሆኖም ያንን መጠን ለመለየት ጥናት ይጠይቃል። ያ ጥናት እየተካሄደ ነው። በዓመቱ ለብሔራዊ ባንክና ለዓለም ገበያ የቀረበው የወርቅ መጠን 8531 ኪሎ ግራም ነው። በሌላ በኩል 359 ኪሎ ግራም ወርቅ በሕገ ወጥ መንገድ ከሀገር ሊወጣ ሲል ተይዟል። ያም ሆኖ ግን ካሉት ወርቅ አምራች ኩባንያዎች መካከል ሜድሮክ ስራ በማቆሙ ይገኝ የነበረው የምርት መጠን ማሽቆልቆሉን በሚኒስቴሩ የማዕድን ፍቃድ አስተዳደር ዳይሬክተር ተወካይ የሆኑት አቶ ልዑል ገብሬ አብራርተዋል። አሁን በሀገራችን ያሉት ሁለት የወርቅ አምራቾች ናቸው፣ አምራች ኩባንያዎች ናቸው ያሉት ኢዛና እና ሚድሮክ። ሚድሮክ በዚሁ ባለው ችግር ምክንያት ሳያመርት ቀርቷል። ኢዛናም በውጭ ምንዛሪ ምክንያት የኬሚካል እጥረት በመፈጠሩ ያንን ለምርት ችሏል። እና ሌሎችም ወደ ምርት ይገባሉ ተብሎ የተጠበቁ የደለል ወርቅ ምርት ሜካናይዝድ በሆነ መንገድ ሊያመርቱ ያቀዱ ድርጅቶችም ነበሩ። ሀገሪቱ የተጋረጠባት የጸጥታ መደፍረስና የግጭቶች መበራከት ኢንቨስተሮች እንዳይገቡ፣ በስራ ላይ ያሉትን በነጻነት ስራቸውን እንዳያከናውኑ ማድረጉ ተደጋግሞ ቢነሳም የማዕድና ነዳጅ ሚኒስቴር ይህ ዋናው ችግር ሊሆን አይችልም ይልቁንም ህገወጥ የንግድ እንቅስቃሴና ስውር የኮንትሮባንድ ትስስር መረብ ነው ዘርፉን እያቀጨጨው የሚገኘው ብሏል። በሚኒስቴሩ የገበያ ትንባያና ትስስር ዳይሬክተር አቶ በትሩ ኃይሌም ጸጥታው መሰረታዊ የሆነ ምርቱንም ነው ሆነ ግብይቱን የሚያስተዋግሉ ሆኖ ሳይሆን አንዳንድ ጊዜ ወጣ ገባ የሚሉ ግጭቶች፣ አለመረጋጋቶች፣ በአካባቢ የሚፈጠሩ ትንሽ ግጭቶች ሲኖሩ እነኚህ የማዕድን ምርትና ግብይቱን ያስተዋግሉታል። እሱን እንደ አንድ ምክንያት ነው እንጂ ዋና ምክንያት ነው አይደለም። ለእንትኑ ነገር ግን ምንድነው ዋናው አሁን እዚህ የውጭ ምንዛሪያችን መቀነስ ላይ ትልቁ ከዚህ ኮንትሮባንድ ጋር የተያያዘው ነው። ሚኒስቴሩ በዓመቱ አምስት የምርትና 19 የምርመራ ፈቃዶችን ሰጥቻለሁ ብሏል። ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጨነኝ ከአዲስ አበባ